እኑ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ ኤች አይ ቪ ኤድስ አሁንም በኢትዮጵያ አሉ ከሚባሉት ዋነኞቹ የጤና ተግዳሮቶች መካከል አንዱ ነው። እርግጥ ኤድስን በሚያስተላልፈው ተሐዋሴ ስርጭት መስፋፋት አንጻር በሀገሪቱ የመጀመሪያው ፖሊሲ በ1990 ዓ ም ገቢራዊ ከሆነና ተሐዋሲው በደማቸው የሚገኙ ሰዎችን የመንከባከቡ ነጻ የሕክምና አገልግሎት የመስጠቱና ሰዎች ራሳቸውን መከላከል የሚችሉበት ምላሽ በ1997 ዓ ም ዝግጁ ከሆነ ወዲህ የተሐዋሲው ስርጭት በጉልህ ቀንሶ ነበር። ግን ካለፉት ጥቂት ጊዜያት ወዲህ የተሐዋሲው ስርጭት እንደገና በመስፋፋት አሁን አሳሳቢ የሚባል ደረጃ ላይ መድረሱን የብሔራዊ ኤች አይ ቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት አስታውቋል። የተሐዋሲው ስርጭት እንደገና መስፋፋት ምክንያቱና መፍትሔው የዛሬው የውይይታችን ርዕስ ነው። በዚሁ ውይይታችን ላይ በብሔራዊ ኤች አይ ቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት የዘርፈ ብዙ ምላሽ ማስተባበር ዳይሬክተር አቶ ክፍሌ ምትኩ፣ የዘርፉ ባለሙያ አቶ ሽመልስ ገበየሁና የጽናት የማኅበራዊና የልማት ድርጅት የወጣቶች ፕሮጀክት አስተባባሪ አቶ ብርሃኑ መለሰ ጌታቸው ተሳታፊዎች ናቸው። እንግዶቻችን፣ ለተሳትፏችሁ በቅድሚያ ከልብ አመሰግናለሁ። ከጥቂት ጊዜ በፊት በወጣው በብሔራዊ ኤች አይ ቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት ዘገባ መሰረት ባለፈው ዓመት ብቻ 27ሺህ ሰዎች ከተሐዋሲው ጋር እንደሚኖሩ ተመዝግቧል። በአሁኑ ጊዜም በመላይቱ ሀገር ከተሐዋሲው ጋር የሚኖረው ሰው ቁጥር ቢያንስ 718ሺህ እንደሆነ ይገመታል። እርግጥ ከ2000 ዓ ም ጋር ሲነጻጽር አዲስ ከተሐዋሲው ጋር የሚኖረው ሰው ቁጥር በ90 ከመቶ ቀንሷል። በኤድስ በየአመቱ እስከ 20ሺህ ሰው እንደሚሞትም ይነገራል። የኤድስ አስተላላፊ ተሐዋሲ ስርጭት በአንዳንድ አካባቢ ቅናሽ ቢያሳይም በተለይ በአዲስ አበባ፣ በሐረሪና በድሬዳዋ፣ በጋምቤላ ከፍ ብሎ እንደሚገኝ ተገልጿል። በኢትዮጵያ የስርጭቱ መጠን በወቅቱ አንድ ነጥብ አንድ ስምንት ከመቶ የደረሰ ሲሆን በዓለም ጤና ጥበቃ ድርጅት መስፈርት መሰረት የስርጭቱ መስፋፋት መጠን ከአንድ ከመቶ ካለፈ በወረርሽኝ ደረጃ ላይ እንደሚገኝ ያመለክታል። ተሐዋሲው እንደ አዲስ በደማቸው ውስጥ የሚገኙ ሰዎች ቁጥር በወቅቱ ከፍ ሊል የቻለበትና አሁን አስጊ የሚባል ደረጃ ላይ የደረሰበት ምክንያት ምንድን ነው? አቶ ክፍሌ ጥሩ እንግዲህ ምናልባት ማርያም፣ በዚህ ጥያቄዎች ላይ እንድንነጋገር ሁኔታዎች የተመቻቹበት መሰረታዊ ምክንያት በመንግስት በኩል ማለት ነው። ያው መንግስት ሲባል እንግዲህ የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤትን ያቋቋሙ መንግስት ስለሆነ ከሚመለከታቸው አካላት ጋር በጋራ በመሆን ያው የስርጭቱ ሁኔታ አሁን በዚህ የሚቀጥል ከሆነ እና መዘናጋትን ጋር ተያይዞ ወደፊት ከሀገሪቱ የሚጠበቀውን ዘላቂ ልማትም የጤና የተጠበቀ ማህበረሰብ መገንባት አስቸጋሪ ሊሆን ስለሚችል አሁን ያለውን መዘናጋት መስበር አለብን በሚል ነው ያን ሰነድ አሁን አንቺን ያነሳሽልን፣ እና ይሄን መሰረት አድርገን ነው ውይይትም የተደረገው አሁን ንቅናቄዎችም እየተደረጉ ያሉት እና ሁለት ነገሮች አሉ። በነገራችን ላይ አሁን መቀዛቀዝ ስላለ መቀዛቀዙ እንደገና መንቀሳቀስ አለብን። ምክንያቱም ቅድም እንዳነሳሽው ከአንድ ፐርሰንት በታችም አይደለንም። ሁለተኛው ደግሞ ኤድስን የማቆም ራዕይም አለ። ግሎባል ኢኒሽቲቭ አይደል ኤንዲንግ ኤድስ ባዮቴን ሰርቲ ፐብሊክ ከልዝ ትሪት የሚለው መርህ ማለት ነው። ስለዚህ በሀያ ሰላሳ ኤድስን የማቆም ራዕይ ማሳካት የሚቻለው አሁን ያለውን መዘናጋት መስበር ሲቻል ነው። ነው መሰረታዊ መነሻችን አንድ እሱ ነው። ሁለተኛው አንድ ነጥብ አንድ ስምንት ማለት ደግሞ ከአንድ ፐርሰንት በላይ ስለሆነ አሁንም ሀገሪቱ በወረርሽኝ ውስጥ ናት። ስለዚህ እነዚህ ተዳምረው አሁን ያለው መዘናጋት ደግሞ ተጨምሮ ኤች አይቪ ኤድስ ከጊዜ በኋላ አላስፈላጊ የሆነ ዋጋ ሊያስከፍለን ስለሚችል ከወዲሁ እንቅስቃሴያችንና የነበረንም እንቅስቃሴ ማጠናከር አለብን ነው መርሁ። እንጂ በፕሪቫለንስ ደረጃ ወይም የዚህ የስርጭት ምጣኔ ሲባል አንድ ነጥብ አንድ ስምንት ማለት ከነበረው ጨምሮ አይደለም። የነበረው የሁለት ሺ አስራ አንድን የኢዲኤችኤስ ጥናት ስንወስደው አንድ ነጥብ አምስት ነው። ይሄ አሁኑ ደግሞ አንድ ነጥብ አንድ ስምንት ነው። አዲስ አበባ አራት ነጥብ ዘጠኝ ነው ሲባል ከአምስት ነጥብ ሁለት ነው ጋምቤላንም ስንወስደ አራት ነጥብ ነው ሲባል በደረጃ ይቀመጡ እንጂ የሁለት ሺ አስራ አንድ የስርጭት ምጣኔ የሚነግረን ስድስት ነጥብ አምስት ነው። ይሄ ማለት ግን አሁን እንዲህ ያለ ስሜት በአጠቃላይ የስርጭት ምጣኔ የቀነሰ ይመስላል። ነገር ግን ሰባት መቶ አስራ ስምንት ሺ አምስት መቶ ጥናቱ የሚያሳየን ኤች አይቪ በደማቸው እንዳለባቸው ያሳየናል። በየአመቱ ደግሞ አስራ ዘጠኝ ሺ ሰባት መቶ አርባ ሰዎች እንደሚሞቱም ይናገራል። አዲስ በኤች አይቪ የሚያዙ ሰዎች ቅድም እንዳነሳሹም አሉ። ስለዚህ ይሄ ቁጥር አንድ ነጥብ አንድ ስምንት የሚለው ቁጥር ሊያዘናጋን ነው። ይሄ እንዳለ ሆኖ የስርጭት ሁኔታው ከቦታ ቦታ፣ በከተማና በገጠር ከክልል ክልል፣ በማህበረሰብ ክፍሎች ለምሳሌ ሴተኛ አዳሪዎችን ስታዩ ከፍ ያለ ቁጥር ነው የሚያሳየው። አሁን ልማቱን ተከትሎ አዳዲስ የሚፈጠሩ የልማት ተቋማት አሉ፣ ከተሞች አሉ። እነዚህ የቪሌጃይዜሽን የምንላቸው እና እነዚህ እነዚህ እየተዳመሩ አሁን ያለውን የመከላከል ስራ አጠናክረን ካልሄድን በስተቀር ወደፊት ትልቅ ዋጋ ያስከፍለናል፣ ነው ይህ እንዳለው ነው። ግን አንዳንድ ክልሎች ላይ ያለው ደግሞ እንደ አጠቃላይ አስራ ሰባት መቶ አስራ ስምንት ሺ አምስት መቶ ሰዎች ኤች አይ ቪ በደማቸው አለ ብንልም አንዳንድ ክልሎች ላይ ደግሞ በጣም ትልቅ ቁጥር ነው የምናየው። ስለዚህ ይህን የህብረተሰብ ቁጥር ይዘን የኤች አይ ቪ ስርጭት በባህሪው ደግሞ በጣም የመስፋፋት እድሉም ከፍተኛ ስለሆነ አሁን ያለው መዘናጋት ያልተፈለገ ዋጋ ያስከፍለናል ነው አጠቃላይ ሀሳቡ መንፈሱ፣ እንጂ ከነበረበት የስርጭት ምጣኔ አሁን ሬዝ አድርጓል ማለት አይደለም። አቶ ሽመልስ እንደተነሳው ያው በፐርሰንት እና በእንደዚህ በቁጥር እየለካን የምናየው ከሆነ በጣም አደገኛ ነው። ምክንያቱም ብዙ ጊዜ እነዚህ ፐርሰንት ቁጥሮች ትልቅ መዘናጋት ሊፈጥሩ ይችላሉ። የምናወራው ስለ ቁጥር ሳይሆን ስለ ሰው ነው። በዛ ቁጥር ውስጥ ሰዎች አሉ። ስለዚህ አንድ ሁለት ሶስት አራት ተብሎ የሚቆጠሩ ሰባት መቶ ምናምን ሺ ሰው ትልቅ ቁጥር ነው። በኤች አይቪ ምክንያት ከቤትዊ ምክንያት ህይወቱ አደጋ ውስጥ ያለ ስለዚህ እንነሳ፣ የት ለመድረስ ነበር የተነሳ ነው የሚለውን መሰረታዊ ጥያቄ መመለስ ያስፈልጋል። የኤች አይቪ መከላከል ስራችን ሲነሳ ዜሮ በቃ ዜሮ ማድረስ፣ በተለይ አዲስ ኢንፌክሽን፣ ዲስክሪሚኔሽንን ከዛ ጋር ተያይዞ የሚመጡ አልና መገለልን፣ ሞትን ዜሮ ማድረስ ብለን የተነሳ ነው። ነገር ግን ይሄ በፐርሰንት የፕሬቫለንሱ እንደዚህ የሚታዩ ቁጥሮች እንደውም ዛሬ ጠዋት ከሚዲያ ባለሙያዎች ጋር አንድ ስብሰባ ላይ ነበርኩ፣ እዚ አዲስ አበባ እና ግን የተነሳው እንደ ተማሪዎች ጥናት ለማድረግ ፈልገው ጋዜጦች ላይ በዚህ አመት ውስጥ ስለ ኤች አይ ቤትስ የተሰሩ ነገሮችን ለማግኘት ፈልገው በግል ሚዲያዎች ላይ ስለ ኤች አይ ቤትስ መረጃ ያጡበት ሁኔታ እንደነበረ አድቫይዝ የሚያደረጋቸው መምህራቸው ፕሬዘንቴሽኑ ላይ ሲያነሳ ነበረ። እንግዲህ ይሄን ያክል ማለት ነው። በአመቱ ስለ ኤች አይ ቪ ማውራትና ማንሳት እንኳን ብዙም ትኩረት ያልተሰጥ። ዋናው መሰረታዊው ነገር ብዛኛው የኤች አይ ቪ ሪሌትድ የሆነው እንቅስቃሴያችን በለጋሽ ድርጅቶች ትከሻ ላይ ያለ ነው። በእነሱ ይሁንታ በጎ ፍቃድ ላይ የተመሰረተ ነው። ላለፉት ብዙ ዓመታት ጥሩ ፈንድ ጥሩ ገንዘብ እዛ አካባቢ ላይ ስለነበረ፣ በተለይ የመከላከሉ የባህሪ ለውጥ ስራዎች ላይ ብዙ ብር ስለነበረ በየሚዲያውም በየስብሰባውም ይህን ኮሚኒቲ ዲያሎጎች ሴሴሽን የወጣት ክለባትን የማጠናከሩ ሮድ ሾዎች ብዙ አዌርነስንም ሌሎችም ተግባራትን የሚፈጥሩ እንቅስቃሴዎች ይደረጉ ነበረ። ከተወሰነ ጊዜ በኋላ ግን ባለፉት ጥቂት ዓመታት ውስጥ ይሄ ነገር እየቀነሰ ሲመጣ ትኩረቱ ወደ በቃ ድጋፍ እና እንክብካቤ ወደ ማድረጉ እያዘነበ- እያዘነበለ ሲመጣ ትምህርት የመስጠቱ የባህሪዎች ስራዎችን አጠንክሮ የመስራቱ ነገር እየቀዘቀዘ እና እየደከመ መጣ። ያ ደግሞ በዋነኛነት የዶኖሮች ፍላጎት ከጊዜ ወደ ጊዜ ይለዋወጣል። መንግስት፣ የግል ባለ ሀብቶች፣ አገር ውስጥ ያሉት ሎካል ሪሶርሱ ይህንን ስራ ባለቤትነት ወስዶ ኃላፊነቴ ነው ብሎ ጠንክሮ ሊሳተፍበትና ሊሰራው ፈቃደኝነቱ የሳሳ በመሆኑ ምክንያት አሁን የምናየው አስደንጋጭ ነገር እየተፈጠረ ነው ያለው እና አሁን ቶሎ ብለን እርምጃ ካልወሰድን ይሄ ነገር አካሄዱ አገርን ትልቅ አደጋ ውስጥ የሚጠል ነው። ምክንያቱም የኤች አይ ቪ ጉዳይ ፖለቲካል፣ ማህበራዊ፣ ኢኮኖሚያዊ፣ ቴክኖሎጂያዊ እነዚህ ሁሉ ጉዳዮች በውስጡ ስላሉ ትልቅ ትልቅ እቃውስ ነው የሚያመጣው። ነው አንዱ መሰረታዊ ምክንያት ይሄ። የእይታ ለውጥ ወደ እንክብካቤ በጣም አስፈላጊ ነው። በሽታውን ለመከላከል ለማቆም ትልቅ ጥቅም አለው። ይሄ ፓርት ግን ሚዛኑን ጠብቆ አብሮ ደግሞ ጎን ለጎን ይሄ የባህሪ ለውጥ ስራዎች ላይ የሚሰሩት ነገሮች በጣም ትኩረት ሊሰጣቸው ይገባል የሚል እምነት አለ። እንደገና ዶነር ላይ የሚደገፈው ድጋፍ ሰማንያ ሀያ ያን ያህል እንኳን አይሆንም፣ በጣም ጥቂት ነው። አስራ ምናምን ፐርሰንት ነው የሎካሉና የገቨርንመንት ሰፖርቱ የሚኖሩ እዚህ እንቅስቃሴ ላይ እየነበረ እስካሁን ያለው ትሬንድ ማለት ነው። ወጣቱ በተለይ ተረስቷል። ወጣቱን ማዕከል አድርገው የሚሰሩት ነገሮች አሁን መንግስትም በቅርቡ የሪፕሮዳክቲቭ ሀልፍ የወጣት አገር አቀፍ ስትራቴጂ ይፋ አድርገው አሁን ወደ እንቅስቃሴ ተገብቷል። አንድ የተነሳው ነገር ምንድ ነው? ወጣቱን ተዘንግተ ነው ተረስቶ የቆየ ነበረ። ከአምስት ዓመት በታች ልዩ ትኩረት አለው፣ እናቶች ልዩ ትኩረት አላቸው፣ መሀል ላይ ያለው ወጣቱ ግን በጣም የተረሳ የተዘነጋ ነበር በዚህ እንቅስቃሴ እና እነዚህ ሁለት መሰረታዊ ምክንያቶችን ለጠቀስ ወዳለሁ። አቶ ብርሃኑ እርስዎ ደግሞ የታዘቧቸው ምክንያቶች ካሉ ቢነግሩን። ጸሀፍቶች መልስ የሰጣቸው ላይ በጣም የሚስማማባቸው ነገሮች አሉ። የመጀመሪያው ስለ ቁጥር ማውራት ተገቢ አይደለም። ለምሳሌ ከመቶ ሰው አንድ ሰው አደጋ ደረሰበት ቢባል ሰው ላይ ደነግጥ ይችላል። ግን አደጋ የደረሰበት ባለቤት ወይም አደጋ የሚደርስብህ አንተ ነህ ቢባል ግን ኃላፊነትን ተቀብሎ የሚወስድ የለም። ያ ማለት አንድ ሰው አጣን ማለት እጅግ በጣም የሚጎዳና የሚያንገበግብ ነው። ከቁጥሩ ጋር ምንም አይነት አመለካከት የለኝም ማለት ኤስቲሜሽኖች ከሆነ በሀያ ሀያ እዚህ ደረጃ እንደርሳለን ወይ ደግሞ በዚህ ያህል አመት የኤች አይቪ ስርጭት በቀን ይህን ያህል ሰው ከሆነ ስርጭቱ ቀንሳ ልልት እንችላለን። እንደ አገር ግን በየቀኑ የሚያዙ ሰዎች አሉ። ቁጥሩ አሁን ዜሮ ላይ ሊደርሱ አልቻለም። ያ በመሆኑ በርካቶች አደጋ ላይ ወድቀዋል። ለምሳሌ እኛም የምንሰራባቸው ከወጣቶች ጋር እንሰራለን። በትምህርት ቤቶች ላይ እንሰራለን። ከእንደገና ደግሞ በወሲብ የሚተዳደሩ እህቶቻችን ጋር እንሰራለን። አንድ ምሳሌ ልስጥ። በትምህርት ቤቶች ላይ ስንሰራ የምንሰራው የግንዛቤ ማስጨበጥ ነው እና በዛው የኤችአይቪ ኤድስ ሰፊ የበጎ ፍቃድ ምርመራ አገልግሎት ሰጥተን ነበር፣ እና በርካቶች ተመዝግበዋል። የሚመረመሩት ሀምሳ ወጣቶች ናቸው። ግን ከዚ ከሀምሳዎች ውስጥ ሀያኛ የምትመረመረው ልጅ ኤች አይቪ እንዳለባት አወቀ። ለእሷ እንዴት ተብሎ ይ ነገር ለቤተሰቧ እንዴት ተብሎኝ ነገር በጣም አደገ ወሰን ያለው እኔ ለዚህ በዋነኛነት ምክንያቶች ናቸው ብዬ ማልከመጣቸዋሉ ለምሳሌ ኤች አይቪ ኤድስ ስርጭት በጣም ከፍተኛ በነበረበት ሰዓት በርካታ የሀገር ውስጥ ማህበራት የምንላቸው በርካቶች ነበሩ። እነሱ ያደረጉት መስዋዕትነት እጅግ በጣም ብዙ ነው። ምክንያቱም የውጭ ዶኖሮች ገንዘብን ይሰጣሉ እንጂ ሌላ ምንም የሚያደርጉት ነገር የለም። እነዛ ግን በየቤቱ እየሄዱ በየትምህርት ቤቱ እየሄዱ በርካቶችን ግንዛቤ ይሰጠዋል። እነሱ የደከሙበት ነው ሎት በአሁን ሰዓት እነዛ ማህበራቶች አሉ ወይ? ወይም እንደነዚህ አይነት ቀጥታ ታች ድረስ ወርዶ የሚሰራ አለ ወይ? ያ ባለመኖሩ ነው። ምክንያቱም እነዛ የሰሩባቸው ትምህርት ቤቶች በአሁን ሰዓት የሉም። ስምንተኛ ክፍል የነበረው ዛሬ ላይ ትምህርቱ ጨርሶ ስራ ይዞ ባለትዳር ሆኗል። በአሁኑ ሰዓት ላይ ያለው ማን ነው የሚሰራው? ሁለተኛ ከእንደገና የምናገረው በዚህ በስደት ምክንያት የሚወጡ በርካቶች አሉ። እነዚህ በስደት የሚወጡ በግር በተለይ በስደት የሚወጡ አስገድዶ መድፈር ይካሄዳል። ወሲል በብቅ ነው የሚደረገው። እና እነዚህ አንደኛው መንገድ ነው። ሁለተኛው በወሲል የሚተዳደሩ ቤቶቻችንን እኛ ከዲኬት ኢትዮጵያ ጋር እንሰራለን። ሶሻል ማርኬት ኮንዶም ላይ ቃል በቃል ለማነጋገር መጥተናል። ደርሰናለን። ምክንያቱም ምንድን ነው ወጣቶቹ እዚህ ውስጥ የገቡበት ምክንያት የመጀመሪያው እነሱ የሚተዳደሩበት ነገር አለመኖሩ ነው። ይሄን አለመኖሩም ደግሞ እንደ አማራጭ የሚጠቀሙት ቦሲ መተዳደር ነው። ደንበኞቻቸው እነማን ናቸው? ዩኒቨርሲቲ ውስጥ ያሉት ከእንደገና ደግሞ ሃይ ስኩል ውስጥ ያሉ ወጣቶች ናቸው አብዛኞቹ። እነዚህም የምንጠይቅበት ጊዜ ለአደጋዎች የመጋለጥ እድላቸው በጣም ሰፊ ነው። ከእንደገና ደግሞ በርካቶችም ተጋልጠዋል። በዋነኛነት ግን የማነሳው በቃ በአሁን ሰአት ኤችአይቪ ኤድስ ስርጭት አለ ተብሎ ትኩረት አልተሰጠው በቃ ተዘንግቷል ይሄ ደግሞ መሆኑ ወጣቶችን ለአደጋ ላይ ጥሯቸዋል ማለት ይቻላል ሄጋ ቁጥር ምንም አይነት የለኝም ብዬ ነው ማለት ነው አቶ ክፍሌ ስርጭቱን ለመከላከል መንግስት ትኩረት ሰጥቶ እየሰራ አይደለም እንደ በፊቱ የሚል ትችት ነው ያለው ለዚህ እርስ ምላሽ ምንድን ነው ያው ለመግቢያ ያክል ከዚህ ከጽንሰ ሀሳብ ጋር ተያይዞ አሁን ጨመረ አልጨመረ የሚለውን ነው ለትንሽ የማስተካከያ ሀሳብ የሰጠሁት። ያው ሳይንስ ስለሆነ የነገረን አይደል የጥናት ስለሆነ የነገረን ጥናቱ ይህንን ያሳየዋል አልኩሽ እንጂ ወደ ዝርዝር ጉዳይ አልገባሁም። ወደ ዝርዝር ጉዳይ ስገባ ችግሩ የለም ምናምን እያልኩ ከቁጥር ጋር ጨዋታ አይደለም የሚያወስኩት እና እንደ መግቢያ ያክል ግን የቁጥር ነገር ሲነሳ ጨመረ አልጨመረ የሚለውን ትርጉም ባለው መንገድ እኔው ነው እንጂ አሁን ያለው ችግር ችግር አይደለም እያልኩ አይደለም ስለዚህ በዚህ ከተስተካከለልኝ የሽመልስም ብራን የሚያነሷቸውን ነገሮች ሰነዳችን ላይ በግልጽ ያስቀምጠነዋል። በነገራችን ላይ ለመቀዛቀዙ ሁለት መሰረታዊ ምክንያቶች አሉ ብለን የተነሳ ነው አንደኛው በፊት በነበረው ቅድም ማርያም አንቺም እንዳነሳሽው የኒው ኢንፌክሽን በዘጠና በመቶ መቀነስ ሞት ሰባ በመቶ ቀነሰ ብሎ የአለም አቀፍ ጥናቶች የሚያረጋግጡት ነው ለኢትዮጵያ እና አመርቂ ማለት በጣም ተጨባጭ ለውጥ ከመጡ ሀገሮች ተርታ ተሰልፈ የነበረች ሀገር ናት። ከቅርብ ጊዜ ወዲህ ግን አሁን በነበረው በተገኘ ውጤት በመርካት መዘናጋቱ በጣም ተፈጥሯል። ይሄን መዘናጋት የተፈጠረበት ዋናውና መሰረታዊ ምክንያት ባገኘነው ውጤት መርካት ነው ነው። ሁለተኛውና መሰረታዊ ምክንያት ቅድም እነሱም አንስተውታል ሰነዳችን ላይ በደንብ ያስቀመጥነው መሰረታችን የኤች አይ ቪ መከላከል ሲጀመር ምንጩ የውጭ ሀብት ነበር፣ እና የውጭ ሀብት ደግሞ ለመከላከሉ ስራ ኮምፕሌትሊ ሲቆም አሁን ለህክምናና ተያያዥ ጉዳዮች ነው ወጪ የእንትን ማለት ድጋፍ እየተደረገ ያለው ይሄ ሲቆም ስራውን ቢሆን መንግስት የመጀመሪያውን ኃላፊነት ወስዶ ማስቀጠል አለበት ነው። ስለዚህ መንግስት ትኩረት አልሰጠውም፣ ምንም ጥያቄ የለውም። ትኩረት አልሰጠውም ስንል ከአመራሩ ጀምሮ ያ ውጤቱን አስመዝግበናል አሁን በቃ ችግር አይደለም የሚል መዘናጋት ፈጥሯል የሚል ነው። እንስማማለን፣ መዘናጋት ፈጥረናል። ስለዚህ መዘናጋት ከፈጠርን እስከታች ድረስ ያለው ሁሉም የሚመለከተው አካል ሁሉ በኤችአይቪ ኤድስ ጉዳይ ጉዳይ ብሎ እየሰራ አይደለም ነው። በነገራችን ላይ ይህን ከአምና ከመጋቢት ጀምሮ ንቅናቄ እየፈጠርንበት አሁን እዚህ ሲደረስም ትልልቅ መድረኮች አድርገናል አሁን በቅርብ ከአንድ አስር ቀን በኋላም አንድ ትልቅ ሀገራዊ መድረክ እናረጋለን። ይህን እኔ የማነሳውን ወንድሞችን ያነሱትን ሀሳብ በደንብ እንትን የምናረገውና ትኩረት አልተሰጠውም፣ ቸል ተብሏል። አሁን ግን ቸል የተባለው ነገር እንደገና ማነቃነቅ አለብን። እንዲያ የሚለው ኤች አይ ቪ ኤድስ የወቅቱ የአመራርና የህዝብ አጀንዳ ነው የሚለው ርዕሱ ራሱ የንቅናቄው ጉዳይ ለምን አጀንዳ ሆነ ሲባል መሰረታዊ የሆኑ ዋና ዋና ምክንያቶች እዛ ሰነድ ላይ ተቀምጠዋል። ለምንድነው አጀንዳውን ማድረግ ያለብን ሲባል ቅድም ያነሳናቸው ምክንያቶች አሉ። እንደገና ባለቤትነቱን ተዘንግቷል። ዘላቂ የሆነ የመከላከል ስራ በሀገር ውስጥ ሀብት መመስረት መቻል አለብን። ወጣቶችን ትኩረት ያደረገ የመከላከል ስራ መስራት አለብን። ያ ወጣቶች ላይ ትኩረት አድርጎ የሚሰራው ሴክተር መስራት አለበት። የሃይማኖት ተቋማት የነበረ የቀደመ የማይተካ ሚናቸውን አሁንም እየተወጡ አይደለም። ኤች አይ ቪ ድማቸው ያለባቸው ማህበራት እና ሌሎች ማህበራት ደግሞ እንደ ቀደመው እየሰሩ አይደለም። የመጀመሪያው ግን አመራሩ የኤች አይ ቪ ኤድስን የመከላከል ስራ አሁን እንደ ድሮ አጀንዳ አድርጎ የመስራቱ ነገር ቸል ተብሏል። በመሰረታዊነት ደግሞ የኤች አይ ቪርስ መከላከያና መቆጣጠሪያ ማስተባበሪያ ጽሕፈት ቤቱ ራሱ በዚህ በኤች አይ ቪርስ የመከላከል ስራ ላይ የማስጮህ ችግሩ አለ ብሎ በደንብ ጫና የመፍጠር ስራ እሱም ላይ በጣም ቸል የተባለ ነው፣ የተዘነጋ ነው። በሌላም በኩል ሚዲያው ድሮ በኤች አይ ቪርስ ጉዳይ ላይ ትልቅ ስራ ይሰራ ነበር፣ አሁን ደግሞ እየሰራ አይደለም። ስለዚህ ሁላችንም በኤች አይ ቪርስ ጉዳይ ላይ መዘናጋት ፈጥረናል። ሰነዳችን ላይ የሚያስቀምጠው ቅድም ቁጥር ሳነሳ ሚስኮት ያደረጉኝ ይመስለኛል Kau tak boleh ፍጹም ሳሳው በዚህ የሚየው ነው እንጂ አንድም ሰው ነው የሚለው። ሰነዳችን ተቋም እያለ ህዝብ እያለ ሊሞት አይገባም። ስለዚህ ሁላችን መረባረብ አለብን። የቀደመውን አሰራራችን ለውጤት ያበቁ አሰራሮቻችን እንደገና መመለስ መቻል አለብን። ወጣቶችን ትኩረት ያደረገ ያቻላቸው ይታለ አለ፣ የህይወት ክህሎት ስልጠናዎች አሉ፣ ክበባት ተጠናክረው መስራት አለባቸው። እነዚህ ሁሉ መሰረታዊ የሆኑ ለውጤት ያበቁን አሰራሮች ናቸው። ስለዚህ እነዚህ ግን ዛሬ ደግሞ ጊዜው ወቅቱ የሚጠይቀውን ማለት፣ ወቅቱ የሚጠይቀው እንግዲህ ተማሪዎቹን እንዴት ማበሪስ ምናደርጋችሁ ወጣቶችን ለምንድነው ዘመናዊ በሆነ መንገድ ማግኘት ያለብን የሚሉ ሰነዶቻችን ሁሉ ሪቫይዝ እያደረግን ያለ ነው እና የእነሱን ማሳብ ስማማለሁ። ሰነዳችንም እዚህ ላይ በጣም ትኩረት ያደረገ ነው። ቅድም መጀመሪያ ስገባ አይ ችግሩ የለም እያልኩ ሳይሆን ቁጥሩ በዚያ አንግል ነው ያ ማለት ግን አሁን ግን ዋጋ ያስከፍለናል። ይሄ መዘናጋት ካልተሰበረ ሪቫይታላይዜሽን ነው የሚለው እንዲያውም የኤችይቪርስ የወቅቱ የአመራርና የሕዝብ አጀንዳ ብሎ ንቅናቄውን እንደገና የማጠናከርና ያለውን መዘናጋት መስበር ነው የሚለው እና ይሄን ማንሳት ስለፈለግ ነው፣ አቶ ሽመልስ ያው የስርጭቱን መስፋፋት ለመቀነስ መንግስታዊ ያልሆኑ ድርጅቶችም ከመንግስት ጎን በተጨባጭ ቢንቀሳቀሱም እንደ በፊቱ እየሰሩ አይደለም፣ ውጤቱም እንደሚፈለገው አልሆነም እየተባለ ነው። ይህ ለምን የሆነ ይመስሎታል? እንግዲህ በርካታ መንግስታዊ ያልሆኑ ተቋማት ያው የሚያገኙት እርዳታ ስለሆነ የሚንቀሳቀሱ፣ ልክ የዶነሮች ወይም የለጋሾቹ ፍላጎት ሲለወጥ እነሱም ደግሞ የፕሮግራም አቅጣጫቸውን ይለውጣሉ። ይሄ ነው። ስለዚህ ምንድ ነው፣ ዶነሩ ፍላጎት ባሳየበት ኤሪያ ላይ ነው ፕሮጀክት እየተቀረጸ እየተባለ ተግባራዊ የሚደረገው። ትልቁ መሰረታዊ ጉዳይ ይሄ። ለዚህ ነው ሎካል ሪሶርስን ውስጥ ያለውን አቅምና ሀብት በደንብ ማንቀሳቀስ የሚያስፈልገው። በጣም በርካታ ሀብት አለ ማህበረሰብ ውስጥ እንደውም ደግሞ የግል የቢዝነስ ተቋማት እነዚህ አካባቢዎች ላይ እና ይህንን የኔም እንደው አንዳንድ የግል ተቋማትን ቢሆኑ እንደ ኮርፖሬት ሶሻል ሬስፖንሲቢሊቲ ይህንን ነገር መደገፍ አለብን ብለው በተለይ በተለይ ሀገር በቀል የሆኑ መንግስት ያሉን ማህበራት ኤንጂዎች እነዚህ በጣም ትልቅ ድጋፍ የሚፈልጉበት ሰዓት ላይ ነው ያሉት እና ይህንን ሎካል ሪሶርስ ሞቢላይዝ ማድረግ በጣም ወሳኝ ጉዳይ ነው የሚሆነው። ያ በሌለበት ሁኔታ ከውጭ ለጋሽ ድርጅቶች እርዳታ እየጠበቁ የሚሰራ ከሆነ አሁንም ያሰብነውን ውጤት ማሳካት እጅግ በጣም አዳጋች ነው የሚሆነው። ዚያ የተነሳ ግለሰቦችን መሰረት ያደረገ ባህሪ ላይ ያተኮረ በተለይ እስካሁን ድረስ ሜድ የነበረበትን መንገድ እንደገና በደብ ኤቫሉዌት ማድረግ ይጠይቀናል። ከዚ አንጻር እንዲ ይህ ፍርሃት በመፍጠር ወይም ደግሞ ፋክቶችን፣ ይሄ ውጤቶችን፣ ቁጥሮችን፣ ሀዞችን በማሳየ ታሊያም ደግሞ በቃ እንዲህ ብትሆን እንዲህ ትደረጋለህ በማሰራራት የሚደረጉት የመከላከል ስራዎች ውጤታማ አይደሉም፣ በርካታ ጥናቶች እንደሚያሳዩ። ከዛ አንጻር ይሄ የላይፍ ፕላኒንግ ህይወትን በማቀድ በዓላማ በሞቲቬሽን ይሄ እነዚህን ነገሮች ባካተተ ሁኔታ የተጠናከረ ወጣቱን ኢንጌጅ ያደረገ ወይም ባለቤቱን ኢንጌጅ ያደረገ ያሳተፈ የመከላከል ስራ ላይ ትልቅ ትኩረት ሰጥተን ከግለሰብ ጀምረን ቤተሰብ፣ ማህበረሰብና መዋቅራዊ በሆኑ ደረጃዎች ላይ መንቀሳቀስ ስንችል ለዚህ ደግሞ የሚረዳንን ሀብት ከሀገር ውስጥ ማንቀሳቀስ ከቻለን መንግስትም ትልቅ ትኩረት ሰጥቶት፣ በነገራችን ላይ አሁን ለምሳሌ በፐርሰንት ምናምን ይሄ በወረቀት ላይ የተቀመጡ የተፈቀዱ ነገሮች አሉ እነዚህን ወደ ተግባር የሚቀይሩ ይህን አሁን አንዳንድ ከፍተኛ የትምህርት ተቋማት ውስጥ ሁለት ፐርሰንት ከበጀታቸው አንድ ፐርሰንት ከበጀታቸው ለእንደዚህ አይነት ለኤች አይቪ መከላከል ስራ እንዲያውሉ ቆይቷል ከተነገረ ግን ያንን ኦፕሬት የሚያደርጉበት ደግሞ ግልጽ የሆነ አሰራር ስለሌለ ተግባራዊ እየተደረገ አይደለም ያለው። አሁንም የውጭ እርዳታ እየተጠበቀበት ያለ እና ግልጽ በሆነ መንገድ ወደ አክሽን ወደ ድርጅት መቀየር በጣም መሰረታዊ ነገር ነው። በመንግስታዊ ባልሆኑትን ድርጅቶች መንግስታዊ በሆኑትን ድርጅቶች ብዬ ያስባሉ። አቶ ብርሃኑ ከኤች አይ ቪ ጋር በተያያዘ በተለይ በወጣቱ ዘንድ ያለው እውቀት በጣም ዝቅተኛ እንደሆነ አንዳንድ ጥናቶች ያሳያሉ። የኤድስ አስተላላፊ ተሐዋሲ ስርጭት አደገኛነትን በተመለከተ የወጣቱን ግንዛቤ ለማሳደግ በወቅቱ በእናንተ በኩል በአጠቃላይ ምን እየተሰራ ነው? አመሰግናለሁ። እኛ በርካታ ስራ እየሰራ ነው ያለ ነው። በእኛ በኩል ግን እኛ በእርግጥ ያው እኛ የምንሰራው ስራ የተወሰነ አስተዋጽኦ አለው ብዬ አምናለሁ። ግን ያን ያህል ታችንን ወይም የምንሮጥ አይደለንም። ከሌሎች ጋር በጋራ የምንሮጥ በመሰረቱ አሁን እንደ ወደ በከተማችን በአዲስ አበባ ወጣቱ ምን ያህል ያያል ወይም ደግሞ የሚሰራው እንቅስቃሴ በምን ያህል ብለን ብለ የተወሰኑ ቀናቶች ላይ በድንኳን ተተክለው ለምሳሌ እንደ መገናኛ፣ አራት ኪሎ፣ ጊዮርጊስ አካባቢ እንደዚህ በድንኳን ተተክለው እነዚህ የበጎ ፈቃድ ምርመራዎች ላይ እንደዚህ ነው በተወሰነ መልኩ የሚያየው። እኔ ይሄ ፕሮግራም እንዳለው ሁላ ከተነገረኝ በኋላ የተወሰኑትን ለመጠየቅ ሞክሬያለሁ። አብዛኞቹ በጣም ኤች አይቪ ኤድስ እንደተረሳ ኤች አይቪ ኤድስ አለ እንዴ? ከሱ ኮ ሌላ በሽታ የከፋ ነው የሚሉ ሁላ አጋጥመውኛል። ይሄ የሆነበት ምክንያት ምንድን ነው ሁላ ለመጠየቅ ሞክሬያለሁ። ለምሳሌ እኛ ኤች አይቪ ኤድስ ስርጭቱ እንዲቆም ወይም ደግሞ ኤች አይቪ ኤድስ በተፋፋመበት ሰዓት የጀመርን እንዲቆም ካስቻለው ውስጥ አንደኛ ወጣቶቹ ለመገናኛ ብዙኃን ቅርብ አልነበሩም። በጆሮ ብቻ ነው መገናኛ ብዙኃን ወይም ደግሞ ቴሌቪዥን በማየት አሁን ግን እዛ ስቴፕ ላይ አይደሉም ያሉት። ወጣቶች በሞባይል በኢንተርኔት በርካቶች ነው ያሉ ኤች አይቪ ኤልስ መድኃኒት አለው ብለው ነው የሚያስቡት። መድኃኒቱ ምንድን ነው? ለምንድን ነው የሚጠቅመው? እውነት ኤች አይቪ ኤልስን ያደናል? ይሄ መረጃ ያላቸው ሞ መድኃኒት አለው መድኃኒት አለው በቃ ካለው ብለው ነው የሚሄዱት። ግን ያላቸው ሀሳብ በእጅግ በጣም ቁልፍል የሆነ ሀሳብ ነው። ስለዚህ የመጀመሪያውን ይህ ብዬ የማስበው የማስተማሪያ መንገዶቻችን መቀየር አለባቸው ሙሉ ለሙሉ ምክንያቱም በአስራ ዘጠኝ ዘጠና አንድ ዘጠና ሁለት እስከ ሁለት ሺ የተጠቀምንባቸውን መንገዶች አሁን የምንጠቀማቸው ብንላይ ላይ አስኪሉን ምክንያቱም ወጣቶቹ እጅግ በጣም ተቀይረዋል ዘምነዋልን ምክንያቱም በኢንተርኔት በሞባይል ብዙ ነገር ያሉ ስለዚህ እጃቸው ላይ ያለውን ስልክ መረጃ መስጫ መሳሪያ ማድረግ መቻል አለብን። ሁለተኛ በፊት በየወረዳው አንዳንድ ማህበራቶች ነበሩ፣ የመንግስት የሚለው መንግስታዊ ያልሆኑ ተቋማት በየወረዳው ነበረ። እነዚህ ወጣቶች ቡና በማፍላት ቡና ጠጡ በማለት ኮሚኒቲ ዲያሎጎችን በማዘጋጀት ሙዚቃና ድራማ በማዘጋጀት የተለያዩ ታለንቶችን በማዘጋጀት ህብረተሰቡን ለመለወጥ በርካታ ጥረት አድርገዋል። እነዚህ አሁን የሉ አንድም በራሳቸው ምክንያት አንድም በሌላ ምክንያት ነው። እነዚህ የሉ የምናገር ስርጭቱ መቀጠል አለበት የሚል አመለካከት ኖሮኝ አይደለም። እነዚህ ባይኖሩ እነዚህ ሊተኩ የሚችሉ መንገዶች መፈጠር አለባቸው። የግድ በመንግስት መፈጠር አለበት፣ አሊያም በመንግስት ይህን ሁሉ ማድረግ የምንችል ከሆንም በተለያየ መንገድ መፍጠር መቻል አለብን። እያንዳንዱን ስልኩን እኮ የፈለገው ነገር አድርጉን መረጃ እንዲያገኝ ማድረግ መቻል አለብን፣ በቀላሉ ማለት ነው። ከዛ በዘለለ ደግሞ የኤች አይቪ ኤድስ ስርጭት አሁንም እንዳለ በመገናኛ ብዙሀን በተለያዩ ዘዴዎች መነገር መቻል አለባቸው። ለምሳሌ ቴሌቪዥኖቻችን ስለ ኤችአይቪ ኤድስ ስርጭት የሚሰብኩበት ሰዓት ነው። አሁን እውነታውን ስንይዘው ማለት ነው የሚናገሩበት ነው። ሌሎች ሚዲያዎች እንደዚህ የሚናገሩበት ነው አይደለም። በቀጥታ ልክ በፊቱ እንዳለ በየበት ስርጭት እንዳለ አሁንም ጆሮቸውን እንዲያደምጡን ነው እንዲሰሙን አይደለም። መስማት ትርጉም የለው። እንዲያደምጡን ማድረግ መቻል አለብን። እንዲያደምጡን የማናደርግ ከሆነ አሁንም የበለጠ አደጋ ውስጥ እንወድቃለን። የከፋ አደጋ ውስጥ ልንወድቅ እንችላለን። ስለዚህ የመጀመሪያው ማስተማሪያ መንገዶቻችን መቀየር አለባቸው፣ መቀየር አለባቸው ስለት ወጣቱ በማይሰለቸው መልኩ ግን የሚያቀርቡት ለማስታወስ ያክል ያቆታት አሁንም ለማስታወስ ያክል ግን ጥረት መደረግ መቻል አለባቸው። ከኤችአይቪስ ጎን ለጎን እኮ የተለያዩ በሽታዎች አሉ የባላዘር በሽታዎች፣ እነሱንም እንዲያጠናቸው ማድረግ መቻል አለብን። ይህንን የማናደርግ ከሆነ ግን አደጋ ውስጥ ነን። ዋንስ ወሳኝ ብዬ የማስበው ግን ትምህርት መሳ መንገዳችን የሚፈለገው መልኩ መሆን መቻል አለበት። እታች ታች ግራስ ሩት ድረስ ወርዶ መሆን መቻል አለበት። ቀለል ባለ ምሳሌ የአባይን ለመገደብ ሁሉ ነው አይደል? ባንዴ የተነቃነቀው ልክ እንደዛ መጀመሪያ ከመገደቡ ንቅናቄው እንደበለጠ ሁሉ አሁንም ወደ ስራ ከመግባታችን በፊት ሁሉም እጅ ለእጅ ተያይዞ ስራዎችን እንዲሰራ መልካ ይመስለኛል። ሁላችሁም እንዳነሳችሁት ከውጭ የሚገኘው እርዳታ በመቀነሱ በበጀቱ ላይ ጫና አስከትሏል። በበጀት ቅነሳ የተነሳ ያለው ገንዘብ በእንክብካቤና ሕክምና አገልግሎት በመስጠቱ ተግባር ላይ ብቻ እንዲውል ተደርጓል። ይህም በተለይ የግንዛቤ ማስጨበጡን ስራ እየጎዳው መሆኑን ሰምተናል። ዓለም አቀፍ እርዳታ የቀነሰበት ድርጊት የፈጠረውን ክፍተት ለመሙላት መንግስት ምን እያደረገ ነው? ሁሌ በውጭ እርዳታ ላይ ጥገኛ መሆኑስ ትክክል ነው? አቶ ክፍሌ። በተለይ ቁጥጥር ጥያቄ ነው የተነሳው። አሁን የውጭ ሀብት እየቀመጠ አንድ የንቅናቄው አካልም ይሄ ነው። ይህም ጥያቄ እንደ መንግስት መመለስ እንደ ሀገር መንግስት መመለስ ስላለብን ነው ይሄ ንቅናቄ ሰነድም የተዘጋጀው በነገራችን ላይ ለድጋፍና ክብካቤ ሳይሆን ለህክምናና ከህክምና ጋር ለተያያዘ ብቻ ነው በጀቱ እየዋለ ያለው። አሁን የውጭ በጀት ድጋፍና ክብካቤ ስንል እንግዲህ ወላጆቻቸው ያጡ ች አይብድማቸው ያለባቸው ና አረ በችግሩ ምክንያት የተጎዱ መስራት የማይችሉ አቅም የሌላቸውም ደግሞ በዕለት ምግባቸውም በለው በመልሶ ማቋቋም በለው በገቢ ማስገኛም ብለው ማሰማራት ነው እሱ ነገር የለም። አሁን በውጭም ግን አሁን ከዚህ ከህክምና ጋር የተያዙ ነገሮች ናቸው። ምናልባት ጥቂት ነገር እንኳን በዚህ በድጋፍና ክብካቤ እንኳን መጡ ቢባል በጣም የተመናመነ ነገር ነው። ስለዚህ የምንስማማ ሁላችን የጋራ የሚያደርገን የውጭ ሀብት ቢቀርም ችግሩ እኛ ጋር እስካለ ድረስ መንግስት ህዝቡንና ያለውን የውስጥ አቅሙን ተጠቅሞ የኤች አይቪ ኤድስን በተለይ የመከላከሉን ስራ መመለስ መቻል አለበት። ለዛ በቂ የሆነ ሪሶርስ መመደብ አለበት የሚለው ያስማማ ነገር ነው። ሰነዳችንንም እሱን ነው ሲዘጋጅም ሲጀመርም መነሻ ያደረገው ይሄን ነው። ስለዚህ መንግስት ይህን ማድረግ አለበት ይችላል፣ ማድረግም ይቻላል ነው ቅድም አንስተውታል። የውስጥ ሀብት ዶሜስቲክ ሪሶርስ ሲባል በብዙ መንገድ ማየት ይቻላል። አንደኛው ከመንግስት ካዝና ነው። ይሄ ከመንግስት ካዝና ሲባል ጽሕፈት ቤቱን ከማጠናከር ጀምሮ እስከ ታችኛው መዋቅር ባለው እሱም በደንብ ከማጠናከር ጋር ተያይዞ አግባብ ያለው በጀት አሎኬት መደረግ አለበት። ሁለተኛው መንግስትም ቀድሞ ኢኒሽቲቭን የወሰደው እስከ ሁለት ፐርሰንት በጀት ለኤች አይቪ መዋል አለበት የሚለው ደግሞ እሱ አለ። ግን እሱ ቅድም በሽመልስ ይመስለኛል አንስቶታል። በቃ ውጤታማ አይደለም። ስለዚህ እሱን ከመንግስት ሴክተር እስከ ሁለት ፐርሰንት ድረስ የሚመደበው ካላቸው ቶታል በጀት ማለት ነው። እስከ ሁለት ፐርሰንት የሚመደበው በጀት ግን በትክክል ስራ ላይ መዋሉን ሊያረጋግጥ የሚችል የህግ ማዕቀፍ መኖር አለበት የሚል ነገር እኛ ሰነዳችን ላይ አመላክተናል። ክልሎችም የፌዴራል ሴክተሮችም ጋር በጋራ ተነጋግረን የተተቸና ያለቀ ሰነድ ግን አሁን ወደ ደንብ ተቀይሮ የህግ አግባብ ኑሮት እንዲወጣ እያለቀ ነው። ስለዚህ አንዱን ይሄ መንግስት መመለስ ያለበት ይሄ ስለሆነ እሱ እየመለሰ ነው። ሁለተኛው የሀብት ምንጭ ተብሎ የሚወሰደው ማህበረሰቡ ራሱ ነው። ማህበረሰቡ ባለቤት ሲሆን ነው። ስለዚህ ማህበረሰቡ ደግሞ የተጀመሩ ጅምሮች አሉ። ለምሳሌ በትግራይ ክልል ተጀምሮ በኋላ ደግሞ የአማራ ክልል በደንብ ሲስተም ዘርግቶ እስከ ታችኛው መዋቅር የህግ ድጋፍ ኖሮት እየተሰራ ያለ የማህበረሰብ ድጋፍና ክብካቤ ጥምረት እሱ እስከ ታችኛው መዋቅር ድረስ ክልሎች እየተጠቀሙበት ስለሆነ እሱን ተሞክሮ ወደ ሌሎች ክልሎች ለማምጣት ደግሞ በአለፈው አመት በፌዴራል ደረጃ አንድ ሊያሰራ የሚችል ሀገራዊ ዶክመንት ተዘጋጅቶ ሁሉም ክልሎች ወስደውት ኦልሞስት አሁን አብዛኞቹ ክልሎች ማለት ይቻላል በክልላቸው ምክር ቤት እያጸደቁ፣ በክልላቸው መንግስት እያጸደቁ አሁን ወደ ትግበራ ሊገቡ ኦልሞስት ብዙዎቹ እዛ ላይ ነው ያሉት። ስለዚህ ኮሚኒቲው ይህን ሪሶርስ ማውጣት አለበት፣ ቅድም ሲነሳ የነበረውን ጥያቄ ሁሉ ሊመልስ የሚችል ማለት ነው። በሌላ መልኩ ደግሞ ትልልቅ ባለሀብቶችን እሱን የማንቀሳቀስ ስራ ነው። አሁን ከሲቪል ሶሳይቲ ኦርጋናይዜሽንስ ጋር የተጀመሩ ነገሮች አሉ፣ እነሱን አሁንም ማስቀጠል አለብን ብለን ጀምረናል። በሌላ በኩል የውጭ ሀብት ቢሆን አሁን ጠፋ ስንል የውጭ ሀብትን ሞቢላይዝ ማድረግ ይቻላል። የውጭ ሀብት እንዴት ነው ሞብላይዝም እናደረገው የሚለው አሁን የሚቀጥሉት ነገሮች ላይ ሰነዶቻችን ላይ የተጀመሩ አንዳንድ ኤምባሲዎችን በሲ ኤስ ኦ በኩል የማነጋገር ስራዎችን እየተሰሩ ነው። ከዚህ በኋላ ያለውን የመከላከል ስራ እንደገና የውጭ ሀብት መጥታም አልመጣም ሀገሪቱ መሸከም አለባት፣ መሸከምም ትችላለች። እዚህ ላይ ማንሳት ያለብኝ የልማት ተቋማቶች ላይ ያሉ የቀን ሰራተኞች እንበላቸው፣ ሴተኛ አዳሪዎች፣ የረዥም ርቀት አሽከርካሪዎች፣ እነዚህ ሁሉ ሄደው ልማቱ ላይ አቅም ናቸው፣ የሀገሪቱ አቅም ናቸው። እና ያንን አምራች የሆነ ሀይል ከኤችአይቪ ኤድስ መከላከል ግን የዛ ተቋምም ኃላፊነት ስለሆነ እሱ በቀጥታ ሚኒስትሪም አድርጎ ወይም የስራው መደበኛ አካል አድርጎ መስራት እንዳለበት አቅጣጫዎችም አሰራሮችም ተቀምጠዋል። እና ሁሉም ሴክተር ሁሉም የልማት ተቋም የእኔ ብሎ መያዝ አለበት ብሎ ከያዘ ችግሩን መመለስ እንችላለን የሚል እንትን ነው። ትክክል ነው የተነሳው። እኛም ላይ በመንግስትም በኩል መንዚህ ኢኒሽቲቮችን በቀጥታ ወረዳቸውና በትክክል ከህዝቡ ጋር ኮሚኒኬት እያደረገባቸው ነው ያቸዋሉት። አድማጮች ጠቃሚ ማብራሪያ የሰጡንን አቶ ክፍሌ ምትኩን፣ አቶ ሽመልስ ገበየሁንና አቶ ብርሃኑ መለሰ ጌታቸውን ከልብ እያመሰገንኩ ዝግጅታችንን እዚህ ላይ ያበቃለሁ። እስከሚቀጥለው በደህና ቆዩን።